የፌዴሬሽን ምክር ቤት በአሁኑ ወቅት በትግራይ ብሔራዊ ክልላዊ መንግስት በወጡ ሕጎች መሰረት እየተካሄዱ የሚገኙ የምርጫ ቅስቀሳዎች እንዳልተደረጉ የሚቆጠሩ ናቸው ሲል ዛሬ ውሳኔ ያሳለፈ የምርጫ ኮሚሽን ማቋቋምም የህገ መንግስቱን ድንጋጌ የሚጥስ ነው አለ። መለስካቸው አመሀ ዘገባለው ውሳኔውን አመሻሹ ላይ በጽሁፍ ያሰራጨው የኢትዮጵያ ፌዴሬሽን ምክር ቤት የትግራይ ብሔራዊ ክልላዊ መንግስት ባወጣው ህግ የምርጫ ኮሚሽን ማቋቋሙ ህገ መንግስቱን የሚቃረን መሆኑን አስታውቋል። አክሎም የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ፣ ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በሕገ መንግሥቱ አንቀጽ 9 ቁጥር 1 መሠረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት የፌዴሬሽን ምክር ቤት በሙሉ ድምፅ የመጨረሻ ውሳኔውን አስተላልፏል ሲል የጽሑፍ መግለጫው አጠቃሏል። የፌዴሬሽን ምክር ቤት በዝግ ስብሰባ ለመቀመጥ ጋዜጠኞች ሳይወጡ በፊት በምክር ቤቱ የሕገ መንግሥት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አማካይነት የቀረበለት የውሳኔ ሐሳብ ዝርዝርም ተመሳሳይ ነበረ። የውሳኔውን ሐሳብ ለቋሚ ኮሚቴው በዝርዝር ያቀረበው የሕገ መንግሥት ጉዳዮች አጣሪ ጉባኤ ሲሆን የቋሚ ኮሚቴው ጸሐፊ አቶ ወርቁ አዳሙ በንባብ አቅርበውታል። የትግራይ ብሔራዊ ክልላዊ መንግስት ያወጣው የምርጫ አዋጅ ቁጥር ሶስት አምሳን ህዝባር ሁለት ሺ አስራ ሁለት ከሕገ መንግስቱ አንቀጽ አምሳ አንድ ምሳ አስራ አምስትና

ሶስተኛ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫዎች ቁጥር ሶስት አምሳሀን ህዝባር ሁለትሻሰውል ያሳለፋቸው ውሳኔዎችና የፈጸማቸው ተግባራት ከህገ መንግስት ጋር የሚቃረኑ ለመሆናቸው በመሆናቸው በቅኑ አንቀጽ ዘጠኝ ንዑስ አንቀጽ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጠኑ እና አስፈጻሚነት የሌላቸው ናቸው በማለት በኢፌዲሪ ህገ መንግስት አንቀጽ 84 መሠረት የኢፌዲሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የምክር ቤቱ መግለጫ እንደሚለውም የትግራይ ዲሞክራሲያዊ ፓርቲ፣ የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይ ጠገዴ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸውን ቅሬታዎች በመጥቀስ የትግራይ ክልል እያካሄደ ካለው ህገወጥ ምርጫ ጋር ተያይዞ በዜጎች ላይ እያደረሰ ያለው የሰብአዊ መብት ጥሰት እና በህገ መንግስቱ የተረጋገጡ መብቶችን አለማክበር ተቀባይነት እንደሌለውም ገልጿል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው የትግራይ ምርጫ እውቅና የሚሰጠው ከህዝቡ እንጂ ከማንም አካል አይደለም በማለት ምላሽ ሰጥተዋል። እንዲሁም የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለውን የመረረ ጥላቻ ያሳየ ነው ብለዋል። ሙልጌታ አነጋግሯቸዋል ተከታዩን ዘገባ ያስደምጠናል። የፌዴሬሽን ምክር ቤት በዛሬው ዕለት ያካሄደው አስቸኳይ ጉባኤና ያሳለፈው ውሳኔ አስመልክቶ የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያካሳ ለአሜሪካ ድምጽ በጉዳዩ ላይ የመንግስታቸውን አቋም ምላሽ ሰጥተዋል። የትግራይ ክልል መንግስትና የክልሉ ምክር ቤት አጀንዳው በማይታወቅበት ስብሰባ አንሳተፍም ብሎ መጀመሪያውንም ያልተቀበለው ጉባኤ ነበር ብለዋል። የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለው የመረረ ጥላቻ ያሳየበት ነው በማለት ነው تم كسوال <سؤال> ዋናው የውይይቱ ማዕከል የነበረው የትግራይ ምርጫን በተመለከተ ነው ማለት ነው። በዚህ ያስተላለፉት ውሳኔ ምርጫ አጠቃላይ ይህ ህገ መንግስታዊ ነው የሚል ነው ማለት ነው። ይህንን የሚሉበት ሞራል ነስእነት አላቸው ወይ ነው የሚለው እዚህ ጋር መነሳት ያለበት። ምክንያቱም በፌዴሬሽኑ ምክር ቤቱ ህገ መንግስቱን በገራራ ጠሀይ ቀዶ ጥሎ ነገር ግን ህገ መንግስቱን ይከበርልኝ ህገ መንግስቱን አስከብራለሁ መብቴን ይከበርልኝ መብት የተሰጠኝን ተጎናቀፍኩትን መብት ተግባራዊ ያደርጋለሁ ብሎ ለሚታገል ይህ ህገ መንግስታዊ ነው የሚልበት በምን ስሌት ነው? በጣም የሚገርም ነው ማለት ነው። ስለዚህ ይህ ህገ መንግስታዊ ነው ለማለት ሞራልም ህሊናም እንደሌላቸው አስረግጠው ማወቅ አለባቸው የሚል እምነት ነው ያለን። ፌዴሬሽን ምክር ቤት የወሰነው ነው ማለት ነው። ይህ ምን ውሳኔ ከምን የመነጨ ነው የሚለውን ነገር ግን ማየት ጠቃሚ ይመስለኛል። ምክንያቱም ፌዴሬሽን ምክር ቤቱ አጠቃላይ በትግራይ ህዝብ ላይ ያለው ጥላቻ ቁልጭ ብለ የታየበት በትግራይ ምርጫ ከሁለት ነጥብ ሰባት አራት ሚሊዮን በላይ መራጮች የሚሳተፉበትና መንግስታቸው ደግሞ በወሰዱት ካርድ ለመሰየም እየተሳተፉ ላሉ ምክር ቤቱ ጥላቻውን ያሳየበት ነው ብለዋል። ይህ ምርጫ እውቅና የሚሰጠውና ተቀባይነቱ የሚያረጋግጠውም የትግራይ ህዝብ እንጂ ሌላ አካል አይደለም በማለትም ተችተዋል። ምርጫን በተመለከተ በዋነኝነት የህዝብ ተዓማኒነት የሚረጋገጥበት የመጀመሪያውና የመጨረሻውን እውቅና የሚሰጠው የትግራይ ህዝብ ነው። ምክንያቱም ፌዴሬሽን ምክር ቤቱ እኳ ይህ ህገ መንግስታዊ በሆነ መንገድ ምርጫ ያራዝመዋል ይህ ህገ መንግስታዊ በሆነ መንገድ ምርጫ ያራዘመ አካል በትግራይ ክልል ውስጥ እና በትግራይ ህዝብ ውሳኔ በህገ መንግስታዊ መንገድ ምርጫ በመካሄድ ላይ ይሁንታ ይሰጣል ማለት ይሄ ሊሆን ስለማይችል ማለት ነው። ስለዚህ ከመጀመሪያም ጀምሮ ይህንን ምርጫ ስንጀምረውና ሲያልቅን እውቅና መስጠት ካለበት የትግራይ ህዝብ ነው። የወሰነው የትግራይ ህዝብ ነው፣ የሚተገብረው የትግራይ መንግስት ነው። ስለዚህ በዚህ ደረጃ ምርጫውን ተአማኒነትና ነፃ ፍትሀዊ ዴሞክራሲያዊ እንዲሁም ሰላማዊ መሆኑና አለመሆኑን አጠቃላይ ሂደቱን እየተከታተለ ያለ ሂደቱን እየተገበረ ያለ ተጠቃሚው አካል የትግራይ ህዝብ ስለሆነ በዚህ ደረጃ መታየት ያለበት የማንም ይሁንታ መጠየቅ አያስፈልግም። በትግራይ ክልል የፖለቲካ ፓርቲዎች እንዳይንቀሳቀሱ እየተደረገ ነው፣ እንዲሁም የሰብአዊ መብት ጥሰት አለ ስለተባለው ለወይዘሮ ሊያ ጠይቀን፣ በክልሉ ሁለት አይነት የፖለቲካ ፓርቲዎች አሉ ብለው። አንዱ የትግራይ ህዝብ የራስን እድል በራስ የመወሰን መብት እንዲከበር የሚታገሉ እንዲሁም ደህንነቱ እንዲረጋገጥ የሚሰሩ አሉ። በሌላ በኩል ደግሞ የትግራይ ህዝብ ጥቅም አሳልፈው የሚሰጡና የህዝቡ ደህንነት አደጋ ላይ ለመጣል የሚሰሩ አሉ። እነዚህ ናቸው። ህዝቡ ስለማይቀበላቸው በሬ ወለደ መረጃ ይነዙት ብለዋል። የፌዴሬሽን ምክር ቤቱ ግን ለምን አጀንዳ ሆነ ስንል ግን ሁሉም ነገር ለትግራይ ህዝብ ለማንበርከትና ና የትግራይ መንግስት ለማንበርከክ በሚደረግ ጥረት ላይ ይጠቅመኛል የሚሉት አካል ሁሉ ስለሚሰበስቡ እነዛም አካላት የእነሱ አጫፋሪዎች ሆነው እዛ መምጣታቸው በራሱ በጣም ትልቅ ውርደት ነው። የትግራይ ህዝብ ይወክላሉ ብለው ለመገመትም በጣም አስቸጋሪ ሆኗል። በዚህ በዚህ ደረጃ ቢረዱት መልካም ነው የሚል ሀሳብ ነው ያለን። ለአሜሪካ ድምጽ ሙልጌታ ጽብሀ መቐለ